ማህደረ ዜና ከአብዮቱም የእርስ በርስ ጦርነቱም ሆነ የእጅ አዙር ፍጥጫው በፊት የመጀመሪያዋን ጥይት በሰላማዊ ተቃዋሚዎች ላይ የተኮሱት የፕሬዝዳንት በሽር አልአሳድ ወታደሮች በመጋቢት ወር 2003 ዓ ም ነበር። በሐምሌ የተወሰኑ ተቃዋሚዎች በፕሬዝዳንቱ የጸጥታ ኃይሎች ላይ መልሰው መተኮስ ጀመሩ። የአገሪቱ ጦር ሰራዊት ወታደሮች እየከዱ የተቃውሞውን ጎራ መቀላቀል ጀመሩ። የፕሬዝዳንት በሺር አል አሳር ተቃዋሚዎች ራሳቸውን ነፃ የሶሪያ ጦር ብለው መጥራት ሲጀምሩ ሶሪያ ሙሉ በሙሉ ወደ እርስ በርስ ጦርነት ገባች። ከተለያዩ የዓለም ክፍሎች ጽንፈኞች ተቀላቀሏቸው። የእጅ አዙሩን ጦርነት ለመቀላቀል የበሽር አልአሳድ መንግስት ደጋፊ የሆነችው ኢራንን ይቀድማት አልነበረም። በጎርጎሮሳዊው 2012 ዓ ም መገባደጃ በመቶዎች የሚቆጠሩ የኢራን ወታደሮች እግራቸውን በሶሪያ ምድር እንዳሳረፉ የምዕራባውያን የጸጥታ ተንታኞች ይናገራሉ። የሊባኖሱ ሂዝቦላህ በኢራን እየተደገፈ ሌላው ከበሽር አልአሳድ መንግስት ጎን የቆመ ኃይል ነበር። ሳውዲ አረቢያና ኳታርን ጨምሮ የባህረ ሰላጤው ሀገራት በተቃራኒው ኢራን በቀጣናው ልታሳድር የምትችለውን ተጽዕኖ ለመቀነስ ከፍተኛ መጠን ያለው ገንዘብና የጦር መሳሪያ ለአማጽያኑ ይለግሳሉ። ሶሪያ ላይ የተጠነሰሰው የሺአና ሱኒ እስልምና ተከታይ ሀገራት ፍጥጫ በበረታበት የጎርጎሮሳዊው 2013 ዓ ም ዩናይትድ ስቴትስ ብቅ አለች። የአገሪቱ ፕሬዚደንት ባራክ ኦባማ በማዕከላዊ የስለላ ተቋም በኩል አማጽያኑን ማስታጠቅና ማሰልጠን ያዙ። ያኔ ሶሪያ ጉታ በተሰኘችው ከተማ ላይ የኬሚካል ጦር መሳሪያ ተጠቅማለች የሚሉ ክስ አቅርቦባት ምዕራባውያን አገራትና የሰብአዊ መብት ተሟጋቾች በሺር አላሳድን አጥብቀው የሚኮንኑበት ወቅት ነበር። በየካቲት 2014 ዓ ም መቀመጫውን በአብዛኛው በኢራቅ ያደረገውና ከአልቃይዳ ተገንጥሎ የወጣው የዛሬው እስላማዊ መንግስት የተባለ ቡድን ብቅ አለ። በአቡባከር አልባግዳዲ የሚመራውና በጥብቅ እስላማዊ ህግጋት የሚተዳደር ግዛት መስርቻ ያለው የሚለው ጽንፈኛ ቡድን ቀዳሚ ዓላማ ሃይማኖታዊ ፍልስፍናውን በዓለም ሁሉ ማዳረስ እንደሆነ ይሰብካል። ቡድኑ የጋዜጠኞች፣ መንግስታዊ ያልሆኑ ድርጅቶች ሠራተኞችን አንገት ሲቀላ አሊያም በጥይት ሲረሽን የሚያሳዩ ተንቀሳቃሽ ምስሎችን በድረገጽ በማሰራጨት ጨካኝነቱን ለዓለም አሳይቷል። ወጣት ንስቶችን ለሽያጭ አቅርቧል። ታሪካዊ ቦታዎችን የእምነት ተቋማትንም አውድሟል። የመጀመሪያ ሰለባዎቹ ግዛቱን ባስፋፋበት ኢራቅና ሶሪያ የሚገኙ ንጹሐን ናቸው። ራሱን እስላማዊ መንግስት ብሎ በሚጠራው ቡድን ላይ ጥቃት ለመሰንዘር የመጀመሪያውን ትዕዛዝ ያስተላለፉት የአሜሪካው ፕሬዚደንት ባራክ ኦባማ ነበሩ። የበሺር አላሳድን መውደቅ ከሚደግፉ የመካከለኛው ምስራቅ ቱጃሮች ከፍተኛ የገንዘብ ድጋፍ ያገኛል ለሚባለው ቡድን ከመሰሎቹ ሁሉ በሀብት የናጠጠ ነው። እንደ አሜሪካ ብሔራዊ ግምጃ ቤት መረጃ ከሆነ በጎርጎሮሳዊው 2014 ዓ ም ብቻ 100 ሚሊዮን ዶላር ነበረው። ይህ ታጣቂዎች ለመመልመል በምዕራባውያን ላይ ጥቃት ለመፈጸም አቅም ፈጥሮለታል። በኢራቅና ሶሪያ በሚገኙ የታጣቂ ቡድኑ ይዞታዎች ላይ የአየር ጥቃት የጀመረችው አሜሪካ ምዕራባውያንንም ለተመሳሳይ ግዳጅ አስተባብራለች። ጥምረቱ አውስትሬሊያ፣ ካናዳ፣ ፈረንሳይ፣ ሞሮኮ፣ ኳታር፣ ሳውዲ አረቢያ፣ ቱርክና ታላቋ ብሪታንያን ጨምሮ 24 ሀገራትን ያካትታል። ይህ ጥምረት የበሽር አላሳድን እስላማዊ መንግስትና መሰል ጽንፈኛ ታጣቂዎችን ኢላማ ያደረገ ነው። በእስላማዊ ታጣቂ ቡድኑ ላይ የተወሰዱት የኃይል እርምጃዎች ግን እስካሁን ፍሬ አፍርተው ሰላም አላወረዱም። አላን ፖስነር የፖለቲካ ተንታኝና ጸሐፊ ናቸው። በደዊቼቬለ ኳድሪጋ የውይይት መሰናዶ የተሳተፉት ፖስነር ጽንፈኛ ቡድኑ ለሚፈጽማቸው አሰቃቂ ወንጀሎች ግዳጁን በተገቢው መንገድ መምራት የተሳናቸው የምዕራቡ ዓለም ፖለቲከኞች ተጠያቂ ናቸው ሲሉ ይተቻሉ። ተጠያቂነቱ ሊወድቅ የሚገባው በአይኤስ ላይ የሚደረገው ትግል በአግባቡ መምራት በተሳናቸው ባራክ ኦባማ ፊት ላይ ነው። ይህ ሁሉንም ምዕራቢያውያን መሪዎች ይመለከታል። ፍራንሷ ሆላንድ ከዴቪድ ካሜሩን ተገቢውን ድጋፍ አላገኙም። ስለዚህ በተናጠል የሚወሰደው እርምጃ ፍሬ አላፈራም። ኦባማ ከፓሪሱ ጥቃት በፊት ዓላማቸው የአይኤስ ታጣቂዎችን ባሉበት መግታት መሆኑን ተናግሮ ነበር። ይህ ሙከራ የፓሪሱን ጥቃት ወልደዋል። ተጠያቂነቱ እርምጃ መውሰድ በተሳናቸው ሰዎች ላይ ይወድቃል። ሩሲያ በሶሪያ የጦር አውሮፕላኖቿን ያዘመተች ሀገር ነች። ሩሲያ በጽንፈኛው ቡድን ላይ የምትወስደው እርምጃ ግን ለምዕራባውያኑ የሚጥም አልሆነም። ምዕራባውያኑ የሩሲያ የአየር ጥቃቶች በበሽር አላሳር ተቃዋሚዎች ላይ እያነጣጠሩ እንደሆኑ ይከሳሉ። ኢቫን ራዲያኖቭ ጋዜጠኛና የፖለቲካ ተንታኝ ናቸው። የሩሲያ ዓላማ አሁን የተፈጠረውን አለመረጋጋት ማቆምና ሶሪያ ማረጋጋት ነው። ጉዳዩ የእርስ በርስ ጦርነት ሲባል ይደመጣል። ነገር ግን እንደዛ አይደለም። የሶሪያ መረጋጋት የቀጠናው መረጋጋት ጭምር ነው። ማንኛውም አገር ሊያስጠብቀው የሚፈልገው ጥቅም ይኖራል። ቅድሚያ የሚሰጠው ግን የሶሪያ መረጋጋት ነው አገሪቱን ለማረጋጋት የሚችለው አንድ ኃይል ብቻ ነው ያለው እሱም ከአስር ሚሊዮን በላይ ሶሪያውያን ድምፅ ያለው የፕሬዚዳንት በሺር አልአሳድ መንግስት ነው የሩሲያ ፍላጎትም ይሁን በሶሪያ የምትወስደው እርምጃ የምዕራቡን ፖለቲከኞች ፈጽሞ አያስማማም አላምፖስነር የሩሲያው ፕሬዝደንት ቭላዲሚር ፑቲንንም ሆነ የኢቫን ራዲያኖቭን ሀሳብ አጥብቀው ይተቻሉ። እውነታው ሩሲያ አለመረጋጋት ውስጥ የገባችው በበሺር አላሳድ ነው። በመጀመሪያ በአገራቸው የተነሱትን ሰላማዊ ተቃውሞዎች ጨፍጭፈዋል። ከሩሲያ የቀረበላቸውን የኬሚካል የጦር መሳሪያ በራሳቸው ህዝብ ላይ ተጠቅመዋል። በሽብር ላይ ዘመቻ የከፈቱት ለማስመሰል የአይኤስ ታጣቂዎችን ከእስር በመፍታት ለጽንፈኛው ቡድን ቋቋም አስተዋጽኦ አበርክቷል። ይህንንም በሶሪያ የጦር ሰፈራቸውን ለማስጠበቅ ከሚፈለጉት ሩሳውያን ጋር እየተጠቀሙበት ይገኛሉ። እርስ በርስ የሚጋጩ ፍላጎቶች ያሏቸው ባላንጣዎች ሶሪያን የደምድር አድርገዋታል። ኢራን፣ ቱርክ፣ ሳዑዲ አረቢያና ኳታርን የመሳሰሉ የሙስሊም ሀገራት ጥቅማቸውን ለማስጠበቅ ከመሞከር ባለፈ በተጨባጭ ለውጥ ለማምጣት ፍላጎት ያላቸው አይመስልም። ራሱን እስላማዊ መንግስት ብሎ በሚጠራው ቡድን ላይ የተጀመረው ዘመቻ ሰፍቶ ሩሲያና ቱርክን እስከ ማፋጠጥ ደርሷል። ጥቅማቸውን ለማስከበር በየጎጣቸው የቆሙት ልዕለ ሀያላን በሶሪያ ጉዳይ ላይ ለመነጋገር የፈቀዱ አይመስልም። የመካከለኛው ምስራቅ የፖለቲካ ተንታኝ የሆኑት ዳንኤል ጌርላሽ ኅዳር 26 ቀን በዶይቼ ቨለ ኳድሪጋ ውይይት ላይ ራሱን እስላማዊ መንግስት ብሎ በሚጠራው ጽንፈኛ ቡድን ላይ የሚወሰደው እርምጃ በጥንቃቄ ሊታይ ይገባል ሲሉ ተናግረዋል። What I think we should keep in mind is, that the IS, is not such an isolated problem. የተገነጠለ ችግር አለመሆኑን መሆኑን ልብ ልን ሊገባል ብያምናለሁ በወታደራዊ ሊደረግ የሚገባውም ከረጅም ጊዜ በፊት ነበር። ነገር ግን በአንድ ቦታ ብቻ የተወሰነ አይደለም። ራሳቸውን የእስላማዊ መንግስት ህዋስ አድርገው የሚቆጥሩ ታጣቂ ቡድኖች በአፍሪቃና በአፍጋኒስታን ይገኛሉ። ስለዚህ የምንታገለው ከአንድ ቡድን ጋር ሳይሆን ከአስተሳሰብ ጋር መሆኑን ልብ ልንል ይገባል። መንግስታት ሲፈራረሱና የሚጠበቅባቸውን ሚና መጫወት ሲሳናቸው ማንኛውም አካል መጥቶ መንግስት መስርቻ አለው ካሊፋት አለኝ ሊል ይችላል። እስላማዊ መንግስት ነኝ ባይሆን እንደ መንግስት ስኖ ውስጥ ጥንቃቄ ልናደርግ ይገባል። ይህ በእኔ አስተያየት ፈጽሞ ትክክል አይደለም። የአሜሪካው ፕሬዚዳንት ባራክ ኦባማ አስተዳደር ከሪፐብሊካን ተቀናቃኞቻቸው የቀረበላቸውን የእግረኛ ወታደር ዘመቻ ለመቀበል ለጊዜው ፈቃደኛ አይመስሉም። የጸጥታ ተንታኞች አሜሪካ በአፍጋኒስታንና ኢራቅ የገጠማት ዳግመኛ እንዳይከሰት ፕሬዚዳንቱ ስጋት አላቸው ሲሉ ይደመጣሉ። በጽንፈኛ ቡድኑ ላይ የዘመተው ዓለም አቀፍ ትብብር በየዕለቱ በሶሪያና ኢራቅ የሚገኙ ይዞታዎችን ይደበድባል። የፖለቲካ ተንታኟ ኡልሪክ ሄርማን የአየር ድብደባውን ፋይዳ ብቻ ሳይሆን በጥምረቱም ላይ ጥያቄ አላቸው። ዓለም አቀፍ ትብብር ጥሩ ነበር፣ ነገር ግን የለም። ሩሲያኑ ከምዕራቡ የተለየ ፍላጎት ያራምዳሉ። ጉዳዩ በምዕራቡና ሩሲያ መካከል ያለው ልዩነት ብቻ ሳይሆን በሶሪያ ዙሪያ የሚገኙ ሀገራት ሚናም ታስቦ መሆን አለበት። አሁን በሶሪያ በሚ የሚፈጠረው ጉዳይ ላይ ትልቅ ተደማጭነት ያላቸው ቱርክ፣ ሳውዲ አረቢያ እና ኢራን ናቸው። እንዳለመታደል ሆኖ ሶስቱም ተቃራኒ ፍላጎት ነው ያላቸው። ለሶሪያ ይበጃል በሚለው የመፍትሄ ሀሳብ ላይ ሲስማሙ ማየት አስቸጋሪ ነው። ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን በፓሪስ ከፈጸመው አሰቃቂ ሽብር በኋላ የፈረንሳዩ ፕሬዚዳንት ፍራንሷ ኦሎንድ ዓለም አቀፍ ትብብር ፍለጋ ሲባዝኑ ተስተውለዋል። ፕሬዚዳንቱ ከዋሽንግተን እስከ ሞስኮ በረው በተለያየ ጽንፍ የቆሙትን ሁለት መሪዎች ለማስተባበር ያደረጉት ጥረት ፍሬ እስካሁን አልታየም። የሶሪያን ቀውስ ለመፍታት በቪየና የተጀመረ ውይይትም የተዘነጋ ይመስላል። ልዕለ ሀያላኑ የጋራ ጠላታችን ባሉት ጽንፈኛ ታጣቂ ቡድን ላይ ድል ለመቀዳጀት ለምን ተሳናቸው? የዳንኤል ገርላሽ ሀሳብ የጉዳዩን ውስብስብነት ይጠቁማል። ይህ እስላማዊ መንግስት አደገኛ ስጋት ብቻ ሳይሆን ለተወሰኑ የመካከለኛው ምስራቅ ሀገራት ጥቅምም ነው። እስላማዊ መንግስት ቱርክ ስታጠፋ ፍላጎቷ ምንድን ነው? ኢራንስ? ሳውዲ አረቢያስ? እስላማዊ መንግስት በአሳድ መንግስት ላይ ስጋት አይደለም፣ እየተስፋፋ አይደለም። ለጊዜው ለቱርክና ለኢራን ስጋት አይደለም። ፈጽሞ ለሳውዲ አረቢያ ችግር አልፈጠረም። እውነቱን ለመናገር እግረኛ ወታደር በመላክ እስላማዊ መንግስትን ለማጥፋት ማነው ፈቃደኛ? ምዕራባውያኑ የግል ጥቅማቸውን ለማስጠበቅ ሲሯሯጡ ሶሪያውያን ለሞትና ስደት ተዳርገዋል። በተባበሩት መንግስታት ድርጅት መረጃ መሰረት ከ10 ነጥብ 4 ሚሊዮን ሶሪያውያን 2 ነጥብ 2 ሚሊዮኑ በቀውሱ ተጠቅተዋል። 6.5 ሚሊዮኑ በአገራቸው ከመኖሪያ ቀያቸው ተፈናቅለዋል። ከአፍጋኒስታን ኢራቅና ሶማሊያ ለሚመጡ ስደተኞች መጠለያ በመስጠት ትታወቅ የነበረችው አገር አሁን የስደተኛ ምንጭ ሆናለች። ምዕራባውያኑ ግን እየተኮሱ ነው።